አውሮፓና ጀርመን ከሰላሳ ዓመት በፊት በሄዱባት በፈረንሳይ በአጭር ጊዜ ውስጥ ቋንቋውን አቀላጥፎ በመናገርና በመረዳት ከህብረተሰቡ ጋር ተዋህደው እዚያ የሚገኙ ወገኖቻቸውንና ሌሎች አፍሪቃውያንን መርዳት በሚችሉበት ሙያ ለመሰማራት በቅተዋል። ከቅርብ ዓመታት ወዲህ ወደ አውሮጳ በብዛት ለገባውና አሁንም እየገባ ላለው አፍሪቃዊ ስደተኛ በትምህርት ቤት በእስር ቤትና በፖሊስ ጣቢያ እንዲሁም በተለያዩ የሀገሪቱ የፍትህ ተቋማት ለፈረንሳይ መንግስት በአስተርጓሚነት ይሰራሉ። ዛሬ የምናስተዋውቃችሁ የፓሪሱ ነዋሪ አቶ መስፍን አሻግሬ ስመጣ እኔ አንድ ቃል ፈረንሳይኛ አልናገርም ነበረ። ተማርኩ። አንድ ተማሪ ከሚያደርገው ጥረት በላይ ነው ያደረግኩት ቋንቋውንና ህብረተሰቡን ለመረዳት ለማወቅ ብዬ ማለት ነው። ምክንያቱም ካለ ቋንቋ ርቀሽ አትሄድ። ህብረተሰቡ ኢንተግሬት ለማድረግ እራሱ ነው የምልሽ። በዚህ ላይ ደግሞ ያው ከራሴም ከተፈጥሮ ነው የምልሽ። ከመርዳት ነው ፍላጎቴን የማረካው ካለኝ አቅም ነው የምልሽ ለመኖርም ያው መንግስት ነው የሚከፍለኝ። ከምሰራ አንጻር በሰዓት ነው የሚከፍለኝ። ግን ከዛ በፊትም መጀመሪያ ላይም ትክክለኛ ስራ ይሱ አልነበረም። እኔ በሌላ ቢዝነስ ውስጥ ምናምን የነበርኩ ሰው ነኝ። እነዛም ሆኜ ነው ከህብረተሰቡ ጋር ያለኝን የበኩሌን ሳበረክት ነው ያለሁት። አሁንም አላቋርጥም፣ ቀጥላለሁ። ለእኔም ቢሆን ደግሞ ነው ሙሉ ለእውቀትና ህብረተሰቡ ለመረዳትና ግለሰቦችን ግለሰቦች ጠለቅ ብሎ ለማወቅ ብዙ ጠቅሞኛል። ምን ያህል ጊዜ ሰሩ? ለእነ ማንስ ነው የሚያስተረጉሙት? ለኢትዮጵያውያን ነው ለኢትዮጵያውያን፣ ለሶማሊያውያን ያለ ሶማሊያውያን ሶማሊኛ የምናገራለው ምክንያቱም ከሀገሬ ስወጣ በሶማሊያ ነው ያለፍኩት እና ሶማሊኛ ስለምናገር እሱንም ማድረጋለው። ግን ብዙ ጊዜ ለኢትዮጵያውያን እና አንዳንድ ጊዜ ደግሞ እንግሊዝኛ ተናጋሪዎች አሉ፣ ከናይጄሪያ፣ ከጋና ለእነሱም እንዳስፈላጊነቱ ይጠሩኛል። ሌላም ስራ አለዎት ወይ? ይሄው ነው ስራው። ሌላም ስራ አለኝ። ትንሽ ንግድን ትምስት አለው። አቶ መስፍን ፈረንሳይ የሄዱት እዚያ ለመኖር ፈልገው ወይም ተዘጋጅተው አልነበረም ባላሰቡት አጋጣሚ እንጂ ፈረንሳይ የመምጣት እንትን እቅድም አልነበረኝም እኔ። እዛ ሪፊጂ ካምፕ ውስጥ እያለው ፈረንሳይ የመጀመሪያ ጓደኛዬን ነርስ ነበረች፣ እዛ ተዋወቅኳት። ሜዲሲን ሳን ፍሮንቲር የሚባል ወይንጂ ማለት ነው። ለሜዲሲን ሳን ፍሮንቲር ይሰሩ ነበር። ለነሱ ካምፕ ውስጥ አስተርጓሚያቸው ነበርኩ። ነርሷ ደግሞ ጓደኛዬ ነበረች፣ ነርሷ ማለት ነው። መቼ ነበረ ፈረንጅ ሰማንያ ሰባት የሪፊጂ ካምፕ ነበረ። ወደ ሰባ ሰማንያ ሺህ ሪፊጂዎች ነበሩ የዛን ሰዓት የኢትዮጵያ ሶማሌ ውጫሌ የምትባል ቦታ ማለት ነው። እና በሶማሊያ ነፃ አውጪ ግንባር የሚባል ነበር የዛን ሰዓት። አሁን ሀርጌሳ ገንቱ የወሰደው በእነሱ ታፍነን ነበረ። አስር ፈረንሳዮች እና እኔ ማለት አፍነው ወስደውን ነበረ ከሶማሊያ ካምፕ ውስጥ ማለት ነው። ከዚህ አድባሬ ጋር ነበር የሚዋጉት። ሶስት ሳምንት ታፍነን ላይ ነበርን። ኔጎሽት ተደርጎም ተደርጎ ስንለቀቅ ካለሱ አንሄድም አሉ እነሱ ወደ ፈረንሳይ፣ ካለኔ ማለት ነው። ምክንያቱም እኔ እነሱ ሲታፈኑ ሶማሌዎቹ እኔን አይፈልጉኝም ነበረ። እነሱ ነጮቹ ብቻ ነበር የፈለጉት እኔ ደግሞ እነሱን ከገደላችኋቸው ግደሉኝ፣ ከለቀቃችኋቸው ልቀቁኝ፣ አልለይም አልኩኝና ማለት ነው። በዛ አጋጣሚ እነሱም ደግሞ ያንን አክሽኔን አይተው ነው መሰለኝ ካለሱ አንወጣም። በኢትዮጵያ ነበር ያለፍነው ይዘ ምክንያቱም የዛን ሰዓት ቤዝ ሚሊታሪ ቤዛቸው የነሱ ሶማሊያ ውስጥ ነበረ፣ የሶማሊያ ናሽናል ሙቭመንት እና በዛ አጋጣሚ ተለቅቄ ፈረንሳይ ሀገር በጠቅላይ ሚኒስትሩ ነው የተቀበለን። ምናምን እንደዛ ነው አገባቢ ፈረንሳይ ነው። በዚህ አይነት አጋጣሚ የዛሬ ሰላሳ ሁለት አመት ፈረንሳይ የሄዱት አቶ መስፍን እዚያ ተምረዋል። ህጋዊ አስተርጓሚ ከመሆናቸው በፊትም በተለያዩ ስራዎች ውስጥ አልፈዋል። ከዛ ተማርኩ። እዚህ አንድ አምስት አመት አንድ ሁለት ዩኒቨርሲቲዎች ውስጥ ተማርኩ። ከዛ በኋላ ሆቴል ውስጥ ስራ ነበረ። ከዛ የራሴ ምግብ ቤት ከፍቼ ነበር፣ ያበሻ ምግብ ቤት እዚህ አጋጣሚ አቋረጥኩት። አንዳንድ ምክንያቶች የዛን ሰዓት ያው ሬስቶራንቱ በነበረኝ ወይም ደግሞ ሌላ ስራ የምሰራበት ሰዓት ላይ አስተረጉም ነበር፣ እጽፍ ነበር። ምን ነበር ማመልከቻቸው ምናሆናቸው ማለት ነው፣ ለስደተኞች በትክክለኛ ግን፣ የራሴን ፍቃድ አውጥቼ ምናምን ለመንግስት መስራት የጀመርኩት አሁን ከ2011 ጀምሮ ማለት ነው። ቃለ መሐላ ታደርጊያለሽ። መስፈርቱ ምንድን ነው? ቋንቋ እውቀት መጀመሪያ የመጽሐፍና የማንበብ፣ የመናገር፣ የቋንቋ እውቀት፣ ሌላው ደግሞ የወንጀል እንትን ውስጥ ከሌለሽ። ምክንያቱም አንዳንድ ጊዜ ወንጀል ነገሮችም ልታስተረጉሚ ትችያለሽ። ገባሽ? የስልክ ማዳመጥ አለ። ለምሳሌ ሚስጥሩ መጠበቅ ያለብሽ በሁለቱም በኩል ነው። የስንቱን ገበና ይዘሽ ትኖር ያለሽ። አት ዘ ሴም ታይም ደግሞ ነው ብለሽ የሰው ብሶት፣ የሰው ችግር፣ የሰው ሚስጥር ሲበዛም አንዳንድ ጊዜ ለህሊናት ይከብዳል። እስካሁን በዚሁ በማስተርጎም ይሰራሉ? እየተጠሩ ማለት ነው በሚያስፈላጊ በሆነበት ጊዜ። በሳምንት ምን ያህል ጊዜ ሊጠሩ ይችላል? በሳምንት ለምሳሌ አሁን ያለፈው ሳምንት አራት ቀን የሰራሁት በሰኞ እስከ ዓርብ ባለው ጊዜ ውስጥ ማለት ነው። በፊት እንዴት ነበር ሲጀምሩ? አሁን ሁለት አይነት የትርጉም እንትን ያለው ስራው ከሁለት ሶስት በዩ አንደኛው የዱብሊን የሚለው ነገር ከመጣ ጊዜ ጀምሮ ትሪቲ ማለት ነው። አሳይልን በጠየቁ ቁጥር ወደዛ ወደ መጡበት ሀገር አሻራቸው ወደተገኘበት የሚባረርባቸው ሰዎች እስር ላይ ናቸው። ዘጠና ቀን እስር ቤት ነው። እስከ ማክሲሙም ዘጠና ቀን ነው፣ ሶስት ወር። በተደጋጋሚ ልትጠሪ ትችላለች። ምክንያቱም የመጀመሪያው ፍርድ ሲደረግበት ያ ሰው አልሄድም አልመለስም ብሎ ውሳኔውን ከተቃወመ ይግባኝ ችሎት ይቀርባል ማለት ነው። አንድ አይነት ሰው ሁለት ሶስት ጊዜ ላገኘው ይችላለሁ፣ በሶስት ወር ውስጥ ተደጋጋሚ ማለት ነው። ሁለተኛው ደግሞ ምናለልሽ እንትን ፖሊስ ጋር ሰራለሁ። ፖሊስ ደግሞ መንገድ ላይ ኮንትሮል ሲያደርግ ለምሳሌ አይደንቲቲ ምናምን የሌላቸው ሰዎች ሲያገኝ ኢሚዲየት ወደ ፖሊስ ጣቢያ ይዟቸው ይሄድና ይደወል ና ይጠራለሁ። እነሱ ደግሞ ታሪካቸው ምንድን ነው? ከየት ነው የመጣኸው? ምን ታደርግልህ መጣህ ፈረንሳይ ምናምን የሚለው ጥያቄ ልጅ ዙሪያ ነው። ሶስተኛው ደግሞ ነው የምልሽ በኮመን ወንጀሎች አሉ። ለምሳሌ አንዳንድ ጥፋቶች ምናምን ያጠፉ ሰዎች ለፍርድ ወይም ደግሞ ለእስር ሲቀርቡ ማለት ነው። ሌሎች ቦታዎች አሉ። አሁን አሳይለም የሚጠየቅበት ምናምን እሱ ጋር አልሰራም ነኝ። እሱ በኮንትራት በደሞዝተኞች አሉ፣ ተቀጣው የሚሰሩ አሉ። እሱም ሁለት ዓመት ሰራሁት እና ተውኩት። የእርስዎ አሰሪዎች እነማን ናቸው? ማን ነው ማለት እኔ አሁን ዋናው የሚያሰራኝ መንግስት ነው፣ የጁዲሪ ኢንስቲቱሽን እና የፖሊሱ እና አንዳንድ ጊዜ የሕክምናውም ደግሞ ለምሳሌ በሽታ ላለባቸው ምናምኖች፣ ወይም ደግሞ አንዳንድ የጤና ችግር ላለባቸው ከዶክተሮች ጋር መግባባት ስለማይችሉ ያላቸውን ሰማቸውን ለመናገር ለዛም እጠራለሁ። አቶ መስፍን እርዳታ የሚያስፈልጋቸውን ማገዝ የሚያስደስታቸው ቢሆንም በሙያቸው ምክንያት የሚሰሙና የሚያዩቸው ለአእምሮ የሚከብዱ አሳዛኝና አሰቃቂ ክስተቶች ስሜታቸውን እንደሚነኩ አንዳንዴም እንደሚፈታተኗቸው ይናገራሉ። አሁን ለምሳሌ የዛሬ ሶስት ቀን ከጀርመን ሀገር ሶስት አመት ቆይቶ የመጣ ልጅ ነው። የሁለት አመት ልጅ ወልደዋል። እዛ ይዛ ተመጣ። ሚኒስት የስምንት ወር ርጉዝ ናት። እዚያ ሳይለም ሲጠይቅ ጃንዋሪ ላይ አሻ ጀርመን ሀገር ተገኝቷል ተብሎ ተመለስ ተባለ፣ ወደ ጀርመን ማለት ነው። ከስድስት ወር በኋላ በአጋጣሚ ልጁ ለእርጉዝ ሚስቱ ምግብ ፍለጋ ሲሄድ ከመንገድ ላይ ፖሊስ ኮንትሮል ሲያደርገው፣ መታወቂያ ቼክ ሲያደርጉት ለካ ወደ ጀርመን ተመለስ ተብሎ ትእዛዝ ተሰጥቶት ለቀውት ያልተመለሰ ሰው ነው። እስር ቤት አስገቡ ተጠራው ላስተረጉ ልጁን እንኳን የሁለት አመት ልጁን ሚስቱም ከነርግዝና ያቺን ይዛ መጣች። ለመግባት ክልክል ነው። ፍርድ ቤቱ ውስጥ ህጻን ልጅ ይዘሽ እሷ ውጭ የሆና ታለቅ እሱ በቃ አንድ ላይ ከሊዜ ጋር ከሚስተ ጋር መልሱኝ። የምትመልሱኝ ከሆነ በዚህ ላይ ብትመልሱ ምን ዋጋ አለ? ሶስት አመት ጠብቄ ጀርመን ሪጀክት ትብላኛለች። ዳኛው ምንድን ያለው? ኖ ኔ ምንም ማድረግ አልችልም። በሰብአዊ መብት ደረጃ ወንጀል ነው አለ። በህግ ደረጃ ግን እኔ ህጉን ነው ስራ ላይ የማውለው። አንተ ትመለሳለ። እሷ ብትፈልግ ትከተል፣ በፍላጎቷ እንግዲህ። ተመልካች ነው ምልች ምን ያህል ልዩ አለቀሰ ጮሆ ፍርድ ላይ ምናምን ነው ምልች ላይ ያን ነገር አይተሽ ያን ነገር ምስክር ሆነች። ከዛ በኋላ እኔ ራሴ ለጭንቅላቴ ነው ምልሽ ደስተኛ አደለውም። ከዛ በኋላ የሰው ልጅ ነኝ ወገንሽ እንደዛ ሲሰቃይ፣ እዚህ ጋር ህፃኗ ልጅ አባቴ አባቴ እያለች ፖሊስ ወደኋላ እጁን አስሮት ይዞት ከዛ በኋላ ሲሄድ ምናም ያለውን እስኬኑ ስታስቢው ነው ምልሽ። የህፃኗ አስቶማቲዝም ከዛ በኋላ ምንድን ነው የሚሆነው በዚህ እድሜ ላይ ያን ያቺ ሴትዮ የስምንት በዚህ ላይ እርግዝና የጥሩ አይደለም ዶክተር እየተከታተለኝ ነው ምናም ትላለች። እሱ ከጎኔ ከሌለ ብቸኛ ነኝ ስ የለኝም ቤተሰብ የለኝም እያለ ሊቀርች እየጮኸች ነው የምልሽ። ሌሎች ምሳሌዎች ልቆጥርልሽ እችላለሁ። ያሳዝናል። በጣም መተስ አሁን በዚህ ፈረንሳይ ሀገር አንዳንድ ልጆች መንገድ ላይ መንገድ ላይ እየተኙ ሴቶች እየተደፈሩ ሶስት አራት ሴቶች ሂጅ አስተርጉም ያለው ለአራት ለአምስት ሰው ተሰብስበው እዛ መንገድ ላይ ያደሩ የተደፈሩ ነው የምልሽ። ይህን ነገር አውሮፓ ውስጥ ማየት እራሱ ነው የምልሽ ይዘገናል፣ ለህሊና ይከብዳል። ግን ያውሉ ተተቸ ይባላል። እዚህ ጋር ከሰብአዊ መብት እንትን አንጻር ጋር የሚገናኝ አይደለም። እንክብካቤ አይደረግላቸ ምናምን ይባላል የሚቀጥለው ቀን ኦፒኒየኑ ስጠይቅ ደግሞ የሚለው ሌላ ነው። ታዲያ እዛ ሀገራቸው አይቀመጡም ነበር ምን አስመጣቸው? ምናምን የሚለው ነው እየበለጠ ያለው ስደተኞች። በአውሮፓ ይሄ ሁሉ ስቃይ እንደሚደርስባቸው ቢታወቅም አውሮፓ ለመግባት የሚሞክሩት ቁጥር እየጨመረ እንጂ እየቀነሰ አልሄደም። ፈረንሳይ ወደ ብሪታንያ ለመሻገር የሚሞክሩ ስደተኞች ይጠለሉበት የነበረውን ካሌ የተባለውን የስደተኞች የጫካ መንደር ከሶስት ዓመት በፊት ብታፈራርስም ስደተኛው በተለያዩ የሀገሪቱ አካባቢዎች ሆኖ እድሉን መጠባበቅ ቀጥሏል። እንደገና አቶ መስፍን ባለፉት አምስት አመታት የመጨረሻ ዘረኛ የሆነች ሄዳለች። አውሮፓ ስለ ኢሚግረንቱ እና ስለ ስደተኛው ያላትም አመለካከት ኤክስትሪም ኔጌቲቭ ነው። ያን ሁሉ እያወቀው ከዛ ከአፍሪካም ይሁን ከኤዥያም ይሁን ከየትም ቦታ ላይ የሚመጣው ስደተኛ ከምኖርበት አገር ካለው ችግር ካለው መከራ ካለው ስቃይ የሚጠብቀኝ አደጋና ችግር አይበልጥም ነው የሚል አይነት እንትን ያላቸው ፊሎዞፊ አሁንም የመምጣቱና ወይ የመሰደዱ ወይም ደግሞ ኢሚግሬት የማድረጉ ፍላጎት አልቀነሰም፣ እያወቁት አቶ መስፍን እንግዲህ፣ ረዥም ጊዜ ነው ፈረንሳይ ሲኖሩ እርስዎ። ቶሎ ነው ከህብረተሰቡ ጋር የተዋዱት። ቋንቋ መሰረት ነው ለዚህም ቶሎ ለመዋሃድ ተዋህዶ። ከህብረተሰቡ ጋር በጣም ተቀራርቦ ቢኖርም ከቅርብ ዓመታት ወዲህ ዘረኝነቱ በጣም እየጠነከረ ከመጣ ወዲህ፣ ያ ምንም ትርጉም የሌለው እየሆነ መጥቷል። ምንም ኢንተግሬት ግቢ ያደርግ አንድ የውጭ ዜጋ የቆዳ ቀለሙ ሆኗል አሁን የሚወስነው። ምን ይሰማውታል? ካለኝ ማህበራዊ ኑሮ ልምድ አንጻር ዘረኝነቱ የሌላውን በመልኩና በቆዳው ከለር ሪጀክት የማድረጉ ነገር ኤክስፖኔንሺያሊ ነው ያደገው። እዚህ ሀገር ፍሮን ናሲዮናል የሚባል ሙቭመንት ነበረ፣ መጣ ጃ ማሪ ለፔን የሚባለው አሁን ማሪን ለፔን የምትባለው ሁለተኛ ቱር ላይ ከማክሮን ጋር ለውድድር ቀርባ የነበረችው የእሷ አባት ማለት ነው እሱ የፈጠረው ፓርቲ ነው። ይሄ በአስራ ዘጠኝ ሰባዎቹ ምናምን እና ናሽናሊዝም እና ዘረኝነት አገኒስት ኢሚግሬሽን ምናምን ነበር። እንት የፖለቲካ የዛ ሰዓት ህብረተሰቡ ጋር ስትቀርቢ የዚህ ፓርቲ ደጋፊ ነኝ የሚለው ሰው ቁጥር እንደ ሚስጥር ነበር የሚይዘው። በይፋ አደባባይ ላይ ወጥቶ እንደዚህ ዘረኛው ፓርቲ ደጋፊ ነኝ፣ እነኚህ ፋሽስቶች ናቸው ምናምን የሚለው እንትን ውስጥ አይገባም ነበር። ያለፈው ምርጫ ላይ እኛ ጋዚ ሁለት ሺ አስራ ሰባት ላይ አስር ሚሊየን ህዝብ ነው ለእሷ ቮት ያደረገው እኔ ፈረንሳይ የገባሁበት ሰዓት ላይ አንድ ሚሊዮን ህዝብ እንኳን ቮት አያደርግም ነበረ። ለ ሁለት ሺህ አስራ ሰባት ላይ ማሪን ለፔን ለሰከን ለሁለተኛ ዙር ቀረበች። ያን ኤቮሉሽን ስታዩ የሚቀጥለው ምርጫ እሷ ልታሸንፍ ትችላለች የሚል ስጋት አለ። ያ የሚያሰጋ ነገር ነው ግን ምን አለመሰለሽ አሁን በአውሮፓ ደረጃ ራሱ ማለት ነው፣ እንደ ሳልቪኒ፣ እንደ የኦትሪሹ የእናንተ የጀርመኑ፣ የኛው እንደ ቦሪስ ጆንሰን የእንግሊዙ ምናምን እነሱን አሁን ብደምሪ ነው ምልሽ፣ የአውሮፓ መንገድ በጣም አስጊና አስፈሪ በሆነ መንገድ ላይ ነው ያለው። ያ ነገር እንዴት አድርጎ ይቋረጣል ብትይኝ ማጂሲያን አመለካከት የለኝም፣ ግን ከሪያሊቲው አንጻር ስታዩ አውሮፓ ዛሬ አፍሪካውያንም ሆነ ማግሬብ አረቦች በምንድን ነው በህልምና በጉጉት የሚመጡበት ኮንቲነንት እንዲሆን አይደለም አይነት የሚያሳዩት እንትኖች ምልክቶቹ ግን ካለንበት እዛውን ንቅር እንዳትይም ደግሞ ነው የሚልሽ እዛ ቦታ ላይ ኦፈርድ የሚደረጉት የፖለቲካ የኢኮኖሚ የዲሞክራሲ ምናምን እንትኖቹ ደግሞ ያን ያህል አጥጋቢ ስላልሆኑ የሚሆኑበትን መንገድ ብዙም ስለማይታይ ነው ይቋረጣል ብዬ አልገምትም ለፈረንሳይ መንግስት በአስተርጓሚነት የሚሰሩትን አቶ መስፍን አሻግሬን ያስተዋወቃችሁ የዛሬው አውሮፓና ጀርመን ዝግጅታችን በዚሁ ያበቃል። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።